አሜሪካ ለውጭ ሀገራት የሚሰጥን እርዳታ ለዘጠና ቀናት እንዲቆም መወሰኗን ተከትሎ የአፍሪካ መንግስታት ውሳኔውን ሊያስከትል የሚችለውን ችግር ለመጋፈጥ በመዘጋጀት ላይ ይገኛሉ። የአሜሪካ ድምጽ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ የላከችውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል። አሜሪካ ለውጭ የሚሰጥ እርዳታ እንደገና እስከሚገመገም ድረስ ለዘጠና ቀናት እንዲቆም ማድረጓን ተከትሎ የኬንያው የጤና ካቢኔ ጸሐፊ ዴብራ ባራሳ ሀገራቸው በተግዳሮቶች ውስጥ በማለፍ ላይ እያለችም በተለይም በኤችአይቪ ኤድስና ሌሎችም የጤና አገልግሎቶችን ማስቀጠሉ አስፈላጊ እንደሆነ አመልክተዋል። ከአርባ ዓመታት በላይ በአጋሮቹ ላይ ጥገኛ መሆን ችለን ነበር። ፔፕፋር የኤች አይቪ ተጠቂዎችና ና የሳምባ ነቀርሳ ታማሚዎች የጤና አገልግሎት እንዲያገኙ አስችሎ ነበር። በኬንያ 37 ሚሊየን ሰዎች የኤች አይቪ መድኃኒት የሚወስዱ ሲሆን በአሁኑ ወቅት ዘላቂ መፍትሄ የሚገኝበትን መንገድ ማሰላሰል አለብን። በሀገር ውስጥ የጤና ሽፋን በገንዘብ የሚደገፍበትንና የሀገሪቱ ግምጃ ቤት አማራጭ የገንዘብ ምንጭ ይኖረው እንደሆን መመልከት አለብን። ለውጭ ሀገራት የሚሰጠው እርዳታ እንዲቆም የተሰጠው ትዕዛዝ በኋላ ላይ ተከልሶ ሕይወት አድን መድኃኒቶችን ጨምሮ በአጠቃላይ ሕይወት አድን የሰብአዊ ድጋፍ ትዕዛዙ እንደማይመለክተው ታውቋል። ከእነዚህ ፕሮግራሞች ውስጥ ፔፕፋር የተሰኘውና ለኤድስ ታማሚዎች ድጋፍ የሚያደርገው ፕሮግራም ይገኝበታል። ፕሮግራሙ 55 ሀገራትን ሲሸፍን፣ አሜሪካ እገዛውን ብታቆም የሚከተለውን ችግር ለማጤን ሀገራት በመስራት ላይ ናቸው። ደቡብ አፍሪካ ከእነዚህ ሀገራት ውስጥ አንዷ ስትሆን 7.8 ሚሊዮን የኤች አይቪ ተጠቂዎች ይገኙባታል። የፔፕፋር ፕሮግራም ከፍተኛ ተጠቃሚዎች ከሆኑ ሀገራትም አንዷ ነች። የጤና ሚኒስትሩ አረን ሞሶሌዲ ባለፈው ሳምንት ጆሃንስበርግ ላይ ለሪፖርተሮች ሲናገሩ የአሜሪካ ውሳኔ ድንገተኛ መሆኑንና አሁንም የውሳኔውን ትርጉም ለመረዳት እየሞከሩ እንደሆነ አስታውቀዋል። አዲሱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጪ እርዳታን በተመለከተ ለረጅም ጊዜ የሚደግፉት ጉዳይ መሆኑን አስታውቀው ነገር ግን እንዲሁ የሚቀጥል ችሮታ እንዳልሆነ አመልክተዋል። በተጨማሪም እገዳው የማይመለከታቸው ዘርፎች በግልጽ ተቀምጠዋል ብለዋል። ሕይወት አድን ጉዳይ ከሆነ እንደ ምግብ፣ መድኃኒት የመሰሉ የአስቸኳይ ጊዜ እርዳታ ከሆኑ እገዳው አይመለከታቸውም። ከዚህ በላይ እንዴት ግልጽ ልኖ እንደምንችል አላውቅም። የደቡብ አፍሪካዊ የጤና ሚኒስትር አረን ሞሶሌዲ በዚህ ሳምንት ከአሜሪካ ኤምባሲ ባለሥልጣናት ጋር የጤና ድጋፍንና አዲሱን የአሜሪካ ፖሊሲ በተመለከተ ተወያይተዋል። ሁለቱ ወገኖች ሕይወት አድን የጤና እገዛን በተመለከተ የግንኙነት መስመራቸውን ክፍት ለማድረግ መስማማታቸውን በአውጡት የጋራ መግለጫ አመልክተዋል። ሀገራት ሁኔታውን በማጤን ላይ ባሉበት በዚህ ወቅት በአንድ ወይም በሌላ መንገድ ሀገራት መጎዳታቸው አይቀርም የሚሉት ደቡብ አፍሪካዊው የፖለቲካ ተንታኝ አሳንዳ ጎሸንግ ናቸው። ምክንያቱም በርካታ የጤና ስርዓቶች፣ የጤና አስተዳደሮች፣ የህዝብ ጤና መሰረተ ልማቶች ሊኖሩ የቻሉት በፔፕፋር ፕሮግራም አማካኝነት ነው። በፔፋር መቶ በመቶ የሚደገፉ ባይሆኑ እንኳን የሚሰጠው እርዳታ ሲቆም ሀገራት ያንን መተካት ይቸግራቸዋል። ከጤና ውጭ ያሉ ፕሮግራሞችም በውሳኔው ተጎጂ እንደሆኑ ተመልክተዋል። በሴኔጋል ከፕሬዝደንት ጆርጅ ደብልዩ ቡሽ ጀምሮ የነበረውና በተለይም 550 ሚሊዮን ዶላር የሚፈጀው የኤሌክትሪክ ኃይል የማዳረስ ፕሮግራም አንዱ ነው። የሴኔጋሉ ጋዜጠኛ ማማዱ ቲዎር እንደሚለው የሀገሪቱ ጠቅላይ ሚኒስትር ኦስማኔ ሴንኮ ችግሩን በተመለከተ በቅርቡ አንስተው ተናግረዋል። ሴኔጋል ሚሌኒየም ቻሌንጅ አካውንት በሚል በሚጠራውና በገጠር የኤሌክትሪክ ኃይል የሚያዳርሰው በአሜሪካ ገንዘብ የሚደገፈው መራ ግብር ሁለተኛው ደረጃ ላይ ነበረች። ይህ ሁለተኛው ደረጃ 12 ሚሊዮን ሰዎችን የሚደግፍ ነበር። ከትናንት በስቲያ ጠቅላይ ሚኒስትሩ አንድ የውሃ ፕሮጀክት በሚያስጀምሩበት ወቅት መልካም ያልሆነውን ዜና ለህዝቡ ነግረዋል። ሀገራት ራሳቸውን ለመቻል እንዲሰሩ ሶንኮ ጥሪ አድርገዋል። አፍሪካውያንና ሌሎችም በራሳቸው እንጂ በምዕራባያን ላይ ጥገኛ መሆናቸውን ማቆም አለባቸው፣ ምክንያቱም ውጤቱ እንዳየነው ነው። አዲሶቹ የሴኔጋል መሪዎች በብሔራዊ ሉዓላዊነት ላይ አተኩረዋል። ኦስማኔ ሶንኮ የዚህ ሉዓላዊ እንቅስቃሴ መሪ ሲሆኑ ፕሮጀክቶቹ በማስቀጠል በሀገር ውስጥ ግብአቶች ላይ መተማመን አለባቸው፣ ምክንያቱም በፍጹም ወደ ኋላ መመለስ የለብንም። ባለፈው ዓመት አንድ ቢሊዮን ዶላር ከአሜሪካ የተበረከተላት ናይጄሪያም በያዝነው ሳምንት አንድ የሚኒስትሮች ኮሚቴ አቋቁማ በዩኤስ ኤአይዲ ይደገፉ ለነበሩ ፕሮግራሞች አማራጭ የገንዘብ ምንጭ ለማግኘት መላ በመሻት ላይ ነች። ማርያማ ዲያሎ ለላከችው ዘገባ እንግዲ ወልኔኝ ዋሽንግተን ዲሲ